ጥያቄ 42 በሰው አይን ምክንያት አንዳች ነገር ይደርስበታል ብሎ የሰጋ ሰው የሚያደርገው ዱዓ ምንድን ነው? መልስ፣ በሐዲት ከእናንተ አንዳችሁ ከወንድሙ ወይም ከራሱ ወይም ከገንዘቡ የሚወደድ ነገርን የተመለከተ፣ አላህ በረካ እንዲያደርግለት ዱዓ ያደርግ፣ የሰው አይን በትክክል ያለ ነገር ነውና ብለዋል ኢማም አሕመድ እና ኢብኑ ማጃ እንዲሁም ሌሎቹም ዘግበውታል።